በሰሜናዊ ሞሮኮ ራቅ ብላ በምትገኘው ቤኒ አንሳር ከተማ ውስጥ ነኝ። እንቅስቃሴ የበዛባት ከተማ ናት። እዚህ ሆኜ ከድንበር አጥሩ ባሻገር በመቶ ሜትሮች ርቀት ላይ የምትገኘውን የስፔኗን የድንበር ከተማ ማሊያም በቅርብ ርቀት አያታለሁ። እዚህ አፍሪቃ ምድር ነኝ፣ ከማዶ ደግሞ አውሮጳ ነው። በሺዎች የሚቆጠሩ የሞሮኮና ስፔን ዜጎች በተለይ ለመሸጥና ለመግዛት በየዕለቱ ድንበሩን ሲያቋርጡ ይውላሉ። ሆኖም ለሌሎች ግን ከሞሮኮ ወደ ስፔን መሻገር በጣም አዳጋች ነው። መሻገሩ የተሳካላቸው የአዲስ ሕይወት መጀመሪያ ነው ብለው በማመን ይፈነጥዛሉ። እነዚህ ከሰሃራ በስተደቡብ የመጡ አፍሪቃውያን ሲውታ መዝለቅ የተሳካላቸው ባለፈው የካቲት ወር ነበር። ድንበሩን ተሻግረናል። ሆኖም እጅግ በአስቸጋሪ ሁኔታዎች ውስጥ ነው ያለፍ ነው። በእነዚያ አደጋዎች ውስጥ ማለፍ በመቻላችን ፈጣሪን ተመዝገን እንላለን። አሁን ያለነው የስፔን ከተማ በሆነችው ሲውታ ነው። በሺዎች የሚቆጠሩ ተሰዳጆች ባለፈው የካቲት ወር ብቻ በሶስት ቀናት ጊዜ ውስጥ አጥሩን እያለፉ ሲውታ ገብተዋል። በጎርጎሮሳዊ 2016 ዓ ም ም እንዲሁ በርከት ያሉ ተሰዳጆች ተሻግረዋል። ብዙዎች ሞሮኮ የድንበር ቁጥጥሯን ያላላችሁ አወዛጋቢ በሆነው በምዕራብ ሰሃራ ግዛቷ ጉዳይ የአውሮፓ የፍትህ ፍርድ ቤት በወሰነው ውሳኔ በመበሳጨቷ ነው ብለው ያምናሉ። ራሞን ካራስኮ ማሊያ የሚገኘው የስፔን ሲቪል የድንበር ጥበቃ ባልደረባ ናቸው። ይህ እውነት ለመሆኑ አይጠራጠሩም። ከስፔን ጋር ማንኛውም ነገር ለማድረግ ስትፈልግ ሞሮኮ ገንዘብ ይመስል ስደትን ትጠቀማለች። የአሳ ማስገርም ሆነ የግብርና ጉዳይ ስምምነት ሲቀርብ ጫና ለማሳደር ከተለመደው እጅግ የበለጠ ቁጥር ያላቸው ስደተኞች መምጣት ይጀምራሉ። ማሊያ በሚገኘው ጊዜያዊ የስደተኞች መጠለያ ማዕከል አሁን የምሳ ሰዓት ነው። ወደ ማሊያ መግባት የቻሉ ተሰዳጆች ወደዚህ ነው የሚወሰዱት። ምግብና ልብስ ይሰጣቸዋል። እናም ወደ ስፔን ማዕከላዊ ግዛት እስኪወሰዱ ድረስ እዚሁ ለበርካታ ወራት ይቆያሉ። የሀያ ዓመቱ አላሳምባሪ አውሮፓ ለመግባት አልሞ የትውልድ አገሩን ሴራሊዮንን ትቶ የተሰደደ ወጣት ነው። ማሊያ ከገባ ሶስት ወር ሆነው። ስፔን ስለሚኖረው የወደፊት እጣፈንታው ምን ያህል እርግጠኛ ይሆን? እድሉን ካገኘው የወደፊት ህይወቴን ለማሳካት ይመኛለሁ። ወደፊት አንቱ የተባልኩ ሰው ለመሆን እፈልጋለሁ። ለወደፊት በእድሉ መጠቀም የተሳካለት ሰው መሆን እመኛለሁ። ለመሆኑ ወደ ማሊያ እንዴት ገባ? አጥሩን ዘልዬ ነው። ግን ቀላል አይደለም፣ በጣም አስቸጋሪ ነው። በጣም በጣም አስቸጋሪ። እድሉን ቢያጋጥመኝ ወንድሜንና ጓደኞችን እንዳይሞክሩት ይነግራቸው ነበር። በጣም አስቸጋሪ ነው። አላሳምባሪ ወደ ስፔን ለመግባት ሙከራ ሲያደርግ የመጀመሪያው አይደለም። ሶስት ጊዜ ታግሎ በአራተኛውን የተሳካለት ለዚያም እድለኛ ነኝ ይላል። እንዲያም ሆኖ እሱም ሆነ ሌሎች ተሰዳጆች ወደ ስፔን ማሊያና ሲዩታ ከተሞች እንዲሻገሩ እድል ስለከፈተላቸው በአውሮፓ ህብረትና ሞሮኮ መካከል በቅርቡ ስለተፈጠረው ውዝግብ የሚያውቁት ነገር የለም። ምንም እንኳን የስፔን የድንበር ከተሞች ጥበቃ ጥብቅ ቢሆንም፣ ከአጥሩ ባሻገር ያለው የተሻለ የወደፊት ህይወት ተስፋ ተሰዳጆች አሁንም አጥሩን ዘለውም ይሁን በዙሪያው አቋርጠው ወደዚያ ማለፋቸው የማይቀር ይመስላል።